በምርጫው ዙሪያ የተነሳው ጭቅጭቅ እንደቀጠለ ቢሆንም አዲሱ የታንዜኒያ ፕሬዚደንት ጆን ማጉፉሊ በዛሬው ዕለት ቃለ መሐላቸውን ፈጽመዋል። ማጉፉሊና ምክትል ፕሬዝደንታቸው ሳሚያ ሱሉሁ ሀሰን ዋና ከተማዋ ዳሬ ሰላም በሚገኘው ኡሁሮ ስቴዲየም ቃለ መሐላቸውን ሲፈጽሙ በስፍራው የተሰበሰቡ በጭብጨባና በሆታ ደስታቸውን ገልጸዋል። ፕሬዚደንት ማጉፉሊ ባሰሙት አጠር ያለ ንግግር በምረጡኝ ዘመቻቸው ወቅት የገቧቸውን ቃሎች ተግባራዊ ለማድረግ በርትቼ እሰራለሁ ብለዋል። በዚህ ምርጫ ለረጅም ጊዜ በስልጣን ላይ የቆየው ፓርቲ ሲሲኤም ፕሬዚደንታዊና ምክር ቤታዊ ስልጣኑን እንደያዘ መቆየቱ ነው። ተቃዋሚዎች በበኩላቸው ፕሬዝደንታዊ ምርጫው ተጭበርብሯል በማለት ውጤቱን እንደማይቀበሉ ማስታወቃቸው አይዘነጋም። ከፊል ራስ ገዟ ዛንዚባርም የምርጫው ሂደት ተዛብቷል በሚለው ውንጀላ ምክንያት እንደሰረዘችው ይታወቃል። የአውሮፓ ሕብረት የምርጫ ታዛቢዎች ምርጫው በሚገባ የተደራጀ ሆኖ ሳለ ግልጽነት አለመኖሩ ግን ተቃዋሚዎች በሂደቱ ላይ አመኔታ እንዲያጡ አድርጓል ብሏል። አዲሱ ፕሬዝደንት ማጉፉሊ ታንዜኒያ ከእንግሊዝ ቅኝ ግዛትነት ነጻነቷን ካገኘችበት እንደ ኤሮፓውያን አቆጣጠር ከ1961 ዓ ም ወዲህ አምስተኛ ፕሬዝደንቷ ናቸው የሚሆኑት። ታንዜኒያ በሌሎች ብዛት ያላቸው የአፍሪካ ሀገሮች ከሚታየው በተለየ ሰላማዊ የስልጣን ሽግግር በማካሄድ ትታወቃለች። ለቃቂው ፕሬዚደንት ጃካያ ኪኩዌቴ ሁለቱን የስልጣን ዘመናቸውን ካጠናቀቁ በኋላ በዚህ አመት ተሰናብተዋል። በይፋ በታወጀው የምርጫው ውጤት መሰረት አዲሱ ፕሬዚደንት ማጉፉሊ ለስልጣን የበቁት ዋናው ተፎካካሪያቸው የነበሩት ኤድዋርድ ላዋሳን ባለፈው ወር በተደረገው ምርጫ 58 ለ40 ከመቶ በሆነ የድምፅ ብልጫ አሸንፈዋቸው ነው።